Campino ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማም እዚህ ጋቢና አብራኛለች። እንደምናመሻችሁ። በዛሬው የጋቢና ጉዞ ወደ ጎንደር እናመራለን። በአማራ ክልል በተለያዩ አካባቢዎች አመፅ በማስነሳት በማስተባበርና በመምራት ተጠርጥረው ከተከሰሱት መካከል ንግስት ይርጋ በማረሚያ ቤት የሚደርሱ የሰብአዊ መብት ጥሰቶችን ለፍርድ ቤት አቤት በማለቷ በማረሚያ ቤቱ ኃላፊዎች ማስጠንቀቂያ እንደተሰጣት ለችሎት ገለጸች። በማረሚያቤቱ ከፍተኛ ተጽዕኖ እየተደረሰብን ነው፣ እየተጠራው ማስጠንቀቂያ እየተሰጠ ይኸው፣ ይህንን ቤት ላይ ፍርድ ቤቱ ስማኝ ብለው ገልጻለች። ጠበቃዋን አነጋግረናል። የኢትዮጵያ የተቃዋሚ ፓርቲዎች በምርጫ ህጉና አፈጻጸሙ በተመለከተ ያላቸውን ሀሳብ ይዘናል። የዛሬ የጋቢና እንግዶቻችን የአምስት ወጣት ጓደኛሞች ታሪክን በዶክመንተሪ ፊልም የሰሩ ወጣቶችን አሳፍረናል። በተለያዩ በተሰማሩባቸው መንገድ ላይ ሊያጋጥሟቸው የሚችሉትን ችግሮች እንዳያደናቅፏቸው ወይም ስበው እንዳያስቀሯቸው ወዳጆቻቸው፣ ጓደኞቻቸው ይረዷቸዋል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የኬንያ ተቃዋሚ ፓርቲ መሪ ራይላ ኦዲንጋ እሁሩ ኬንያታ አሸናፊ ከተባሉበት ፕሬዝዳንታዊ ምርጫ ውጤት በኋላ ባሰሙት የመጀመሪያ ንግግራቸው ምርጫውን አሳፋሪ ማለታቸው ተሰማ። ኦዲንጋ በቴሌቪዥን ባሰሙት ቃል ይህ ትርጉም የለሽ ያሉት የምርጫ ውጤትን ላለመቀበል ህዝቡ የመንግስቱን የኢኮኖሚ አቅም ሊጎዳ ይቅርታ ከሚችል እንቢት አንስቶ ማንኛውንም ህጋዊ የሆነ የተቃውሞ እንደሚቀጥል አመልክተዋል። የምርጫ ውጤቱን በፍርድ ቤት የመሞገት ፍላጎት ይኑራቸው አይኖራቸው ግን ግልጽ አላደረጉም። ጋዜጠኞችን በመግደል ለተከታታይ ሶስት አመታት ሚስጥር የሆነባት ሀገር ከመላው ዓለም ሶማሊያ በአንደኝነት ትፈረጃለች ሲል ለጋዜጠኞች መብት የቆመው ሲፒጄ አስታወቀ። ኮሚቴው ዛሬ ማክሰኞ ባወጣው አስረኛ ዓመታዊ ግሎባል ኢምፒዩኒቲ ኢንዴክስ ማለት የጋዜጠኞችን የጥቃት ኢላማ የሚያደርጉ ቡድኖችን በሚያሳየው ሰንጠረዥ ላይ እንዳመለከተው ባለፉት አስርተ ዓመታት ውስጥ የተራዘመ የእርስ በርስ ጦርነት የቀጠለባት ሶማሊያ ከ24 በላይ የሚሆኑ ጋዜጠኞች አሟሟት ሚስጥራዊ ሆነው ቆይቷል። ባለፈው ዓመት በሶስተኛነት ደረጃ የተፈረጀችው ሶሪያ በአሁኑ ዓመት ሁለተኛ መሆኗን ያመለከተው ሲፒጄ ጋዜጠኞች እየተገደሉ ገዳዮቻቸው በነጻ የሚለቀቁበት አገር ሆናለችም ብሏል። አፍጋኒስታን ዋና ከተማ ካቡል ውስጥ የሚገኙ የዲፕሎማት መኖሪያ አካባቢዎች የደረሰ የአጥፍቶ ጠፊ ፍንዳታ ስምንት ሰዎች ገድሎ ሌሎች በርካቶችን ማቁሰሉን የጤና ጥበቃ ሚኒስቴር አስታወቀ። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነቱን ወስዷል። ከዚህ ቀደም አጥፍቶ ጠፊ እዚያው ከተማ ካቡል አቅራቢያ በሚገኝ ወታደራዊ ጦር ሰፈር ላይ ባደረሰው ጥቃት አስራ አምስት ሰዎች ሞተው ሌሎች በርካቶች መቁሰላቸው አይዘነጋም። በስተመጨረሻም በአውስትራሊያ ውስጥ በሚገኝ አንድ የስደተኞች ማቆያ ፍርድ ቤት እስር ቤት ውስጥ የሰፈሩ ከስድስት መቶ በላይ ጥገኝነት ጥያቄዎች የአካባቢው ነዋሪዎች ያስነሱብናል የሚሉትን አመፅ በመፍራት ከካምፕ ውስጥ አንወጣም ማለታቸው ተገለጸ። ምንም እንኳን ባለስልጣናት የውሃና የኤሌክትሪክ አገልግሎት እንደማያቋርጡ ቢናገሩ እስረኞቹ ግን በፓሲፊክ ደሴቷ ፓፓው ኒው ጊኒ በምትገኘው ማኑስ ደሴት ላለመላቀቅ ለመልቀቅ መወሰናቸውን ታውቋል። ካምፑ ለጊዜውም ቢሆን እንዳይዘጋ ግን የፓፓው ኒው ጊኒ ጠቅላይ ፍርድ ቤት ጣልቃ እንዲገባ የህግ ባለሙያዎች ጥያቄ አቅርበዋል። ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. የኢትዮጵያ የምርጫ ህግና አፈጻጸምን አስመልክቶ የተቃዋሚ ፓርቲዎች ያሏቸውን ሀሳቦች በዛሬው ዕለት ለዝግጅት ክፍላችን ገልጸዋል። ምን አይነት የምርጫ ህግና ሂደት? ምን አይነትስ ማሻሻያዎች? ለምን? እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያ የምርጫ ስርዓት የአብላጫ ድምፅ የምርጫ ስርዓት መሆኑ በህገ መንግስቱ ተጠቅሷል። በአገሪቱ ካሉ 547 የምርጫ ክልሎች አንደኛ የሆኑ የሚያጠናቅቁ እጩዎች ብቻ ፓርላማ የሚገቡበት። በኢህአደግና በአገር አቀፍ ፓርቲዎች መካከል እየተካሄደ ባለው ድርድር ግን ይህ የምርጫ ስርዓት የተመጣጣኝ ውክልና ስርዓት ከሚባለው ጋር እንዲቀየጥና እንዲተገበር የአብዛኛዎቹን ይሁንታ አግኝቷል። ቅይት ትይዩ የምርጫ ስርዓት በሚል ስያሜ የሚቀረው ነገር አዲስ በሚጨመረው የተመጣጣኝ ውክልና ስርዓት የሚያዙት የፓርላማ ወንበሮች ቁጥር ስንት ይሆኑ በሚለው ላይ ከስምምነት መድረስ ነው። ኢህአዴግ በአገሪቱ ፓርላማ ከሚገኙት ወንበሮች 15 ከመቶ አዲስ በሚጨመረው የተመጣጣኝ ውክልና የምርጫ ስርዓት መሰረት እንዲያዙ አቋሙን ይፍ አድርጎ እየተከራከረ ነው። ራሳቸውን 11ዱ ብለው የሚጠሩት የተለያዩ ተቃዋሚ ፓርቲዎች ግን በተመጣጣኝ ውክልና ስርዓት የሚያዙት ወንበሮች ከአጠቃላይ የፓርላማ ወንበሮች 40 ከመቶ እንዲሆኑ ይፈልጋሉ። አዲስ የሚጨመረው የተመጣጣኝ የውክልና ስርዓት አሰራር ፓርቲዎች ባገኙት የመራጮች ቁጥር መጠን የፓርላማ ወንበሮችን እንዲከፋፈሉ ያስችላል። በዚህ መንገድ በሚያዙ የፓርላማ ወንበሮች ቁጥር ላይ ከስምምነት ባይደረስም ታዲያ በከፊልም ቢሆን እንዲኖረ መፈለጉ በራሱ በአዎንታዊ ጎኖ የሚታይ መሆኑን የተቃዋሚ ፓርቲ መሪዎች ተናግረዋል። ራሳቸውን አስራ አንዱ ብለው ከሚጠሩት ፓርቲዎች አንዱ የሆነው የመኢአድ ምክትል ሊቀመንበር አቶ ሙሉጌታ አበበ ይህንኑን ያንጸባረቁት የምርጫ ስርዓቱን መቀየር በራሱ አንድ ታሪካዊ ነው። እስካሁን ድረስ ኢህአዴግ ሲጠቀምበት የቆየው አብላጫ የምርጫ ስርዓት ተጠቃሚ ሲያደርግ የነበረው አንዱን አካል ብቻ ስለነበረ ስርዓቱን በራሱ መለወጥ ችግሩን ነቅሶ አውጥቶ አንድ ታሪካዊ ለህዝብም ጠቃሚ ስራ ነው ብለን እናምናለን። ምንድነው ዋስትናው? ተቃዋሚዎች እንዲገቡ ስለማስቻሩ፣ ይሄ ቅይት እዩ ከገዢው ፓርቲ ውጭ ያሉ ተወዳዳሪዎች ንበለ ወይም ተቃዋሚዎችን ጨምሮ የግልጮች፣ ሌሎችም ሊሆኑ ይችላሉ። ምንድነው ዋስትናው? ይሄ ተግባራዊ ስለተደረገ ብቻ ይገባሉ ማለት ይቻላል ወይ? ዋስትናው ምንድነው? ሁለቱም አንደኛ በአብላጫ ድምፅ ያሸነፈ ተቃዋሚው እንደሚያሸንፍ ምንም ጥርጥር የለውም። በአብላጫ ድምፅም በአብላጫ ድምፅ ያሸነፈው አካል ፓርላማውን የመቆጣጠር እድል ይኖረዋል። በፕሮፖርሽናሉ ደግሞ በቅይጥ ወይም በዚህ በቅይት ትይዩ የምርጫ ስርዓት ሲሆን የተሸነፈውም ድምፅ ተሰብስቦ የፓርላማ ወንበር ባለቤት ነው የሚሆነው ድምፆች ተሰባስበው ዋጋ ስላላቸው ከዚህ በፊት ዋጋ ያልነበራቸው ድምፅ ኢህአዴግ በፈለገው መጠን ደረጃ እየሰጠ ያስቀምጣቸው የነበሩትን ይቀንሳቸዋል። የሚባክን ድምፅ አይኖርም ብለን ነው የምናምነው እና ይሄ የሚባክን ድምፅ ከሌለ ደግሞ ፓርላማው የሁለቱም አካል ይሆናል ማለት ነው። የገዢው ብቻ ወይም በአብላጫ ድምፅ ያሸነፈው አብላጫ ድምፅ ባይዘው የገዢው ፓርቲ ብቻ ነው ብለን አናምንም እኛ አብላጫ ድምፅ ለሱ ተመጣጣኝ ውክልና ለተቃዋሚ አድርገው የሚያስቡ ሰዎች አሉ። ይሄ ስህተት ነው። የምርጫ ስርዓት ነው የምንቀይረው እኛ በአብላጫ ድምፅ የሚያሸንፍ ተቃዋሚ መንግስት ይመሰረታል። በአብላጫ ድምፅ የሚያሸንፍ ተቃዋሚ ወንበር ይኖረዋል። በአብላጫ ድምፅ በስነስርት ያሸነፍነው በአብላጫ ድምፅ ነው። በዚህ አይደለም። በአብላጫ ድምፅ የተሸነፈው አካል ደግሞ አንድ ላይ ሆኖ ድምፆች ተሰብስበው የምክር ቤቱ ባለቤት ይሆናል ማለት። የእነዚሁ የአስራ አንዱ ፓርቲዎች ስብስብ አባል የሆነው የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትዕግስቱ አወሉ እንደሚሉት ደግሞ እስካሁን እየተተገበረ ያለው የአብላጫ ድምፅ ስርዓት አሳታፊ አይደለም። ይሄ የአብላጫ ድምፅ ጠቅላይና አግላይ ነው ማለት የአሸናፊ ጠቃልላል ተሸናፊ ደግሞ ያው ይገለላል ማለት ነው። በየምርጫ ክልሉ አንደኛ ሆኖ ያጠናቀቁ እጩዎች ብቻ ናቸው ፓርላማ የሚገቡት ነው። ለምሳሌ መቶ መራጭ ቢኖር በአንድ ምርጫ ክልል ውስጥ ሰላሳ ያገኘው ትልቁ ከሆነ እሱ ያገኛል። ሰባው ድምጽ ግን ውድቅ ነው ማለት ነው። ሰባውን ተከፋፍሎ ሌሎች ፓርቲዎች ቢይዙት ውድቅ ነው ማለት ነው። ስለዚህ ጠቅላይና ግላይ ነው የምንለው እኛ ግምገማ አሁን ግን ትልቁ የቅይጥ የምርጫ ስርዓት አድቫንቴጁ ድምፆች ይወክላሉ። ምክንያቱም በፕሮፖርሽን በሚሰጠው ፕሮፖርሽን መሰረት በየደረጃው ያገኝ። ምክንያቱም የራሱ የሆነ ፎርሙላ አለው፣ የራሱ የሆነ አሰራር አለው፣ የራሱ የሆነ ቀመር አለው። ሁሉም ፓርቲ ወይም ደግሞ እጩ በሚያገኘው ድምጽ መጠን አዎ። እና ለምሳሌ አሁን እኛ የተቀበል ነው ወይም እንደ ድርድር የተስማማ ነው፣ ሄር ኮታ ነው የተስማማ ነው። ይሄ ማለት ያው ያለው ድምጾቹን ላለው ወንበር ተካፍለው የሚያመጣው የአንድ ወንበር ዋጋ ይሰላል። በዛ ወንበር ዋጋ የመጀመሪያ ክፍፍል ይደረጋል። ከዛ ተከፋፍለ ቀሪ ድምፆች ካሉ እነሱ ደግሞ በላርጀስት ሪማይንደር አፕሮች በሚባለው ወይም መተል በሚባለው ደግሞ ይከፋፈላሉ። ስለዚህ ከኢትዮጵያ ንጻር ነው የኢትዮጵያ ፓርላማ በሕገ መንግስቱም እንደተቀመጠው 547 መቀመጫዎች አሉ። እስካሁን 547 ሲያዙ የቆዩት የአብላጫ ድምፅ የምርጫ ስርዓት በሚባለው ነው። ኢትዮጵያ ውስጥ 547 የምርጫ ክልሎች አሉ። በየምርጫ ክልሉ የተሻለ ድምጽ ወይም አንደኛ ሆኖ ያጠናቀቀ ሰው ነበር ፓርላማ የሚገባው። እስካሁን አሁን እናንተ የተስማማችሁበት ባላችሁት በትቅይት ትይዩ 547ቱ ወንበር ይጨምራል የሚልም ነገር አለ። እሱ ላይ ያብራሩልኝ። እኔ ማብራራው፣ እሱ ምንድን ነው እንግዲህ ለተመጣጣኝ ውክልና ወንበሮች ተጨማሪ ይሆናሉ ነው። ይሄ ተጨማሪ የሚሆነው ወንበር የሚሰላው አሁን ባለው ወንበር ላይ በምንስማማበት የመቶኛ ስሌት ነው። በዛ መሰረት ከዛ መቶኛውን እናውጣና በላው ላይ ይጨምራል ያ ፐርሰንት ማለት ነው አሁን አልተስማማንም በመቶኛ ስሌት ላይ ገና ነው ድምዳሜ ደረስ ነው መቶኛ ስሌት ስትሉ ምኑ ማለት ነው የአብላጫ ድምፅን እና የተመጣጣኝ ውክልና ድምፅ ምክንያቱም ቅይጥ ስለሆነ ምክንያቱም አሁን ተቃዋሚዎቹ አስራ አንዳችሁ በተለይ አብዛኞቻችሁ ማለት ይቻላል አርባ ከመቶ በተመጣጣኝ ወክልና ስልሳ ከመቶ በአብላጫ ድምፅ የምርጫ ስርዓት ይያዝ የሚል አቋም ይዛችኋል። ገዢ ፓርቲ ኢህአዴግ አስራ አምስት ከመቶ በተመጣጣኝ ወክልና የተቀረው ሰማኒያ አምስት ከመቶ በአብላጫ ድምጽ ይያዝ እያለ እሱን ነው እያሉኝ ያሉት። እሱን እያልኩ ነው ያለሁት። እኛ አሁን አስራ አምስት በመቶ የታሰበውን የተዘጋውን ምህዳር ያሰፋል ብለን አናስብም ነው እየተመከራከሪያችን 83 ወንበር ብቻ ስለሚጨምር ነው። እንግዲህ ኢህአዴግ ተደራዳሪዎች እንዳሉ 83 ወንበር ይጨምራል። 15 ከመቶ ከጸደቀ እኛ ደግሞ 40 በመቶ ቢጸድቅልን 220 ወንበር ያላነሰ ይጨምራል። ሲደመር 547 ማለት ነው። ሲደመር 547 በሌላ መንገድ 767 ማለት ነው። በሌላ መንገድ የአብላጫ ድምፅና የተመጣጣኝ ውክልና ስርዓት አንድ ላይ ሆነው የሚፈጥሩት ቅይጥ ትይዩ የምርጫ ስርዓትና የኢትዮጵያ ፓርላማ ቀጣይ ቅርጽ ከተቃዋሚ ፓርቲ መሪዎቹ ጋር ያደረግኩት ውይይት አልተቋጨም። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በተከታዩ ዘገባችን ወደ ጎንደር ይሆናል የምናመራው። በአማራ ክልል በተለያዩ አካባቢዎች አመጽ በማስነሳት በማስተባበርና በመምራት ተጠርጥረው ከተከሰሱት መካከል ንግስት ይርጋ በማረሚያ ቤት የሚደርሱ የሰብአዊ መብት ጥሰቶችን አስመልክቶ ለፍርድ ቤት አቤት በማለቷ በማረሚያ ቤቱ ኃላፊዎች ማስጠንቀቂያ እንደተሰጣት ለችሎት ገልጻለች። እሷን ጨምሮ ሌሎች አምስት ተከሳሾችን የያዘው መዝገብ ለሶስተኛ ጊዜ ለብይን መቀጠሩን ጠበቃቸው ገልጸዋል። የጽዮን ግርማ ዘገባ የችሎቱን እንደዚሁም ደግሞ የፍርድ ቤቱን ምላሽ የያዘ ይሆናል። የ24 ዓመቷን ንግስት ይርጋን ጨምሮ ስድስት ተከሳሾች ያሉበት መዝገብ የተከፈተው በአማራ ክልል በጎንደር ከተማ የተቃውሞ እንቅስቃሴ ከተካሄደ በኋላ ነው። የንግስትና የሌሎች ተከሳሾች ጠበቃ አቶ ሄኖክ አክሊሉ የዛሬው የፍርድ ቤት ቀጠሮ ለብይን ነበር ብለዋል። ዛሬ ከፍተኛ ፍርድ ቤት አራተኛው ሚልስሉት ወደ ሰባት የሚጠጉ መዝገቦች ነበሩት። ከዛ ውስጥ አንደኛው የነ ንግስት ይርጋ ስድስት ተከሳሾች ያሉበት መዝገብ ነው። የንግስት መዝገብ ተቀጥሮ የነበረው ፍርድ ቤቱ አቃቤ ያቀረበውን ማስረጃ መርምሮ ተከሳሾቹ ሊከላከሉ ይገባል ወይስ በነጻ ሊለቀቁ ይገባል የሚለውን ብይን ለመስጠት ነበረ። በዛ መሰረት ተከሳሾቹ ከማረሚያ ቤት ቀርበው ነበረ። ፍርድ ቤቱ ግን መዝገቡ ሊሰራ እንዳልቻለና በሶስተኛ ጊዜ መርምሮ ተከታዩ ለመስጠት በሚል መንገቡ ተከትሏል። ከዚህ በተጨማሪም ንግስት ይርጋ ከዚህ ቀደም ለፍርድ ቤቱ በማዕከላዊ ቆይተዋ የሰብኣዊ መብቷን ሊጋፋ በሚችል ሁኔታ ምርመራ እንደተካሄደባት በችሎት ፊት ተናግራ ነበር። በተጨማሪም በማረሚያ ቤት ቆይተዋ ስማቸው ከተመዘገበው ውጪ ቤተሰብ ሊጠይቃት እንዳልቻለ ገልጻ አቤቱታ አቅርባ ነበር። ፍርድ ቤቱም በዚህ ላይ ውሳኔ ሰጥቶበት ነበር። በዛሬው ችሎት ይህ የፍርድ ቤት ውሳኔ አልተፈጸመልኝም ስትል በድጋሚ አቤት ብላለች ብለዋል ጠበቃ ሂኖክ። ከዚህ ጋር በተገናኘ ተከሳሿ ቀደም ሲል ፍርድ ቤቱ ቤተሰብና ሌሎች የቅርብ ዘመዶቿ እንዲጠይቋት በሰጠው ትእዛዝ መሰረት ያልተፈጸመላት ስለሆነ ፍርድ ቤቱ በዚህ ላይ ማረሚያ ቤቱን እንዲጠይቅላት ጥያቄዎች አቅርበን ነበረ። ማረሚያ ቤቱ ግን ምላሽም አልሰጠም። ስለዚህ ፍርድ ቤቱ በቀጣይ ቀጠሮ ማረሚያ ቤት ኃላፊ ቀርበው ለምን ይሄ እንዳልተፈጸመ በፍርድ ቤቱ ትእዛዝ መሰረት እንዲያስረዱ በሚል ለህዳር አንድ ሁለት ሺ አስር ዓመተ ምህረት ቀጠሮ ሰጥቶበታል። እዛ በተረፈ ሌሎች መዝገቦች ነበሩ። በአብዛኛው ለብይ እየተቀጠሩ ነበሩ አልተሰሩም። ማን መዝገብ ምስክር ተሰምቶበታል። ይሄን አያይዛም መጠሪያ ስሟን በተመለከተ ንግስት ይርጋ በመባል ፋንታ ንግስቲ ይርጋ ተብያለሁ ብላለች ለፍርድ ቤቱ። መጀመሪያ ፍርድ ቤቱ ንግስቲ የሚል ነበር ስሟን የጠራት እና ትክክለኛ ስሜ ንግስት ነው ከዚህ በፊትም እንዲስተካከል ተደርጓል በሚል ቅሬታ አቅርበል ለፍርድ ቤቱ ፍርድ ቤቱ ቀደም ሲል የነበረው መዝገብ ላይ አገላቱ ንግሥት ተብሎ የታረመበት ና ቃ እንዲያስተካክል መሆኑ ስላየ እዛ መሰረት እንዲስተካከል ተደርጓል። ሌላው አቤቱታ ደግሞ ከዚህ ቀደም በማረሚያ ቤት የሚደርስባትን የመብት ጥሰት በተመለከተ ለፍርድ ቤት በማቅረቧ ሌላ ተጨማሪ ወከባ እየደረሰባት መሆኑን ተናግራለች። ከዛ በተረፈ ቅሬታ በማቅረቤ በማረሚያ ቤቱ ከፍተኛ ተጽዕኖ እየተደረሰብኝ ነው፣ እየተጠራ ማስጠንቀቂያ እየተሰጠ ሄደው ይህንን አቤት ላይም ፍርድ ቤቱን ስማኝ ብላ ገልጻለች። ፍርድ ቤቱ እስቲ ማረሚያ ቤቱ የሚል ምላሽ ከሰማን በኋላ ትእዛዝ እንሰጥበታለን። የሚል ቅሬተዋል ዘኘት አለዋ። አቶ ሄኖክ አክሊሉ በዛሬ ሁለት ሌሎች ተጨማሪ መዝገቦችን ወክለው ቀርበው እንደነበር አያይዘው ልናል። ደሳ መዝገብ ላይ ያሉት ከአማራ ክልል የተለያዩ ዞሮች እና ወረዳዎች የመጡ ናቸው። በሌሎች መዝገቦች ግን ከኦሮሚያ ለምሳሌ፣ ሌላ የቀረብኩባቸው ሶስት መዝገቦች ነበሩ። ሁለቱ ኦሮሚያ ክልል የተፈጸሙ ጉዳዮች ናቸው ተከሳሾች የቀረበበት ለብይ ነበረ አንደኛው ይሁን ፍርድ ቤት አለበለ ሌላውን ፍርድ ቤቱ እንዳልሰራ ገልጾ ቀጥሮ ሰጠናል። አንድ ማሙዬ የሚባል ነበረ፣ እሱ ምስክር ያደረ ምስክር ነበር። እዚህ አዲስ አበባ ላይ ባለፈው አመት ስምንት ሁለት ሺ ስምንት አመተ ምህረት መስቀል አደባባይ ትምህርት በነበረ ሰልፍ ላይ ቪዲዮ ቀርጸሃል በሚል ክስ የቀረበበት ነው። አካባቢ ሁለት ምስክሮች አቅርቦ አስደምቶ ነበረና ከኦሮሚያ አካባቢ ከተለያዩ የሀገሪቱ አካባቢ የመጡ ተከሳሾች ቀርበው ነበር። በዛሬው ችሎት ላይ የተገኙ ሌሎች የአይን ማኞች ለአሜሪካ ድምጽ እንደተናገሩት ፍርድ ቤቱ ነሀሴ አስራ ሁለት ሁለት ሺ ዘጠኝ አመተ ምረት በዋለው ችሎት የቃሊቲ ማረሚያ ቤት ኃላፊዎች የፍርድ ቤት ትዕዛዝ ያለማክበራቸው ምክንያት ቀርበው እንዲያስረዱ በሰጠው ትዕዛዝ መሰረት ዛሬ መቅረብ ቢኖርባቸውም ሳይቀርቡ ቀርተዋል ብለዋል። ንግስትን ጨምሮ በነንግስት ንግስት ይርጋ መዝገብ የተከሰሱት አለምነህ ዋሴ፣ ቴድሮስ ተላይ፣ አወቀ አባተ፣ በላይነህ አለምነህና ያሬድ ግርማ ናቸው። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። thank you ዘገባችን እናልፋለን። የአምስት ወጣት ጓደኛሞች ታሪክን በዶክመንተሪ ፊልም የሰሩ የቢሾፍቱ ልጆች ናቸው። ተከታይ እንግዶቻችን ተስፋና ህልማቸውን ለሱራፌል ሽፈራ ወይም ዲጄ ፋትሱ አጋርተውታል። አደይ አበባ የአደይ አበባ ተክል አበባዋን አብባ ስታበቃ ለሚቀጥለው ትውልድ ብላ ያለቻትን ተበትናል እሷ እህት ብዙዋን ታገጥማለች። ታዲያ ይቺ ዘር ወዲያ በቀል አታብርርም። ለመብቀል አስራ ሶስት ወር መታገስ ይኖርባታል። ብዙ መከራንን ታያለች። አዲስ ዓመት ስለ ክብረ በዓሉና ፌስታው አስቦ ከመደሰት በስተጀርባ ውስጣችን እጅግ ወሳኝ ጥያቄዎችን በመጠየቅ ይጠመዳል። እረፍት ያጣል። በማናውቀው ስሜት ይናወጣል። ትልቅ ለውጥን የሚሻል የአስተሳሰብ ለውጥ፣ ህይወትን ማበዘግ፣ መክሊትን ማግኘት፣ አዲስ ምዕራፍን መጀመር። በ ሁለት ሺህ አስር ላይ ስራ ጀምራለሁ እንዲሁም ትምህርት ለመጀመር አስብ ያለው ይቻል ከሆነ ወደ ማስተርስ፣ እግዚአብሔር ከፈቀደ ማስተርስ ለመማር አስብ ያለው ጥሩ ስራ እንዲያጋጥመኝ ነው ማስበው፣ ተስፋ ማድረገው ወይ ማስተርስ ለመቀጠል አሳባለን በተመረቁበት ፊልድ ያው ለመስራት ነው። በተጨማሪ ግን ከልጅነት ጀምሮ መማር የምፈልገው ወይም መስራት የምፈልግበት ነገር ቢኖር እንዲህ በስነ ስዕል ዘርፍ መግባት ፈልጋለሁ እና ይህንን ስራ በማጠንከር ወደፊት ትልቅ ደረጃ ማድረስ አስባለሁ። በተጨማሪ ደግሞ ሌሎች የምፈልጋቸው መማር የምፈልጋቸው ትምህርቶች አሉ። እነሱንም ለመማርና ወደ እነሱም ለመግባት አስቤያለሁ በ2010 ያሰብኩት ማስተር ሴት ለመቀጠል እንዲሁም ደግሞ አዲስ ስራ ጀምሬ ቤተሰቦችን ለመርዳት አስባለሁ ከእግዚአብሔር ጋር። አዲስ አመት ማለት ለኔ በጣም ትልቅ ትርጉም አለው። ነገሮችን የማድስበት ከዚህ በፊት የነበሩ ፕላኖችን ምን ያህል ሰክሰስፉል እንደነበርኩኝ የማይበትና ለወደፊት ደግሞ አዲስ እቅድ የማወጣበት ጊዜ ነው። ሁለት ሺህ አስር ላይ ያው ገና ካመጣጡ ደስ የሚል ይመስላል። ጥሩ ብሩ ተስፋዋለ። ስሜ ዜና ተረፈ ይባላል። የብሉ ስታር ፊልም ፕሮዳክሽን ያው አባል እና መስራች። እኔ ደግሞ አማኔር ሙና ወንድም የብሉ ስታር አባል ና አዋንደር ነ የቀሩት ሁለት ስማና ማን ይባላሉ? መታኝ ና ናውድ ይባላሉ። የዶክመንተሪውን ሀሳብ ራሱ የወደድነው የአምስቱን ወጣቶች ከኛ ጋር ስለሚቀራረብ ነው። እኛም እንደነሱ ላይ ጥሩ ጓደኛ ሞች ነን። ስሜ በረከት ከበደ ይባላል። ሜላት ግርማ ይባላል። እዮባቢ ይባላለው። ሰላማዊ ታምራት ነው። ሲፈንጅራ ይባላል። ዘንድሮ ከአዲስ አበባ ዩኒቨርሲቲ በሶሻል ወርክ ግራጁዌት አድርጌያለሁ። ዘንድሮ የ2 ዘጠኝ ተመራቂ ነኝ። ሀዋሳ ዩኒቨርሲቲ ነው የጨረስኩት በሲቪል ኢ በዚህ ዓመት ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በኤሌክትሮ ሜካኒካል በዲግሪ ተመርቅ ያለው። የሁለት ሺህ ዘጠኝ የባህር ዳር ዩኒቨርሲቲ ሲቪል ኢንጂነሪንግ ተመራቂ ነኝ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት ሲቪል ኢንጂነሪንግ ተማሪ ነ ነው። እና እነዚህ አምስት ወጣቶች ከድሮ ጀምሮ የምናውቃቸው ናቸው እና አምስቱም በጣም የረጅም ጊዜ የጓደኛሞች ናቸው እና የእነሱ ህይወት በጣም ኢንስፓየርድ ስላደረገም ያን ነገር በቆንጆ ሲኒማዊ መንገድ ብንገልጸው ሌላም ተመልካቹንም ኢንስፓየር ያደርጋል ብለን አስበን ነው። መመኘት፣ ማሰብ፣ አስበውን ፕላን ማድረግ፣ ከፕላንም ደግሞ ወደ አክሽን መግባት የመሳሰሉትን ይይዛል። ብሩህ ተስፋ ፍላጎትን፣ ጥረትን፣ ትዕግስትን፣ እምነትን፣ ራዕይን እነኝን ነገሮች በውስጡ አካቶ የሚይዝ አንድ የህይወት ፓኬጅ ነው ብዬ አስባለሁ። ብሩ ተስፋ ማለት እኔ በቃ እንደ እኔ ሁሉም ሰው የራሱ የሆነ አላማ አለው። በቃ እዚህ ደርሳለሁ ብሎ ሁሉም ሰው ያስባል፣ ሁሉም ሰው ተስፋ ያረጋል። ያ ነው በቃ። እና መቼም ሁሉም ሰው ጥሩ ነገር ነው የሚመኘው። የጀመረውን ስራ በበለጠ እየሰሩ ብሩህ አእምሮ በመያዝ ወደፊት መጓዝን ያሳያል። በአዲስ አመት በዚህ 2010 ስለ ብሩ ተስፋቸው ያቀዱትን ነገር የሚያስቡትን ነገር ከእንደገና ደግሞ ስለ ብሩ ተስፋቸው ደግሞ የእነሱ ጓደኝነት ምን ያህል ጥሩ ተጽዕኖ እና ምን ያህል እንደጠቀማቸው እና ለሰው ጥሩ ኢንስፓየር የሚያደርግ መልዕክት ይዘው ነው የቀረቡት። እያንዳንዳቸው አሁን የጀመሩት ነገር አለ። ቢያንስ አሁን የሆነ ነገር ላይ ናቸው፣ እየሰሩ ነው። ነገን ለመቀየር ዛሬ አንድ ብሎ የጀመሩ ሰዎች ናቸው። ስለዚህ በእነሱ አይነት ጓደኞች ስለተከበብኩም ይሆናል ለኔ ነገን ጥሩ አድርጌ ስላለሁ። ወጣቶች ያሉባቸው ስራ ሊሆን ይችላል በተለያዩ በተሰማሩባቸው መንገድ ላይ ሊያጋጥሟቸው የሚችሉትን ችግሮች እንዳያደናቅፏቸው ወይም ስበው እንዳያስቀሯቸው ወዳጆቻቸው፣ ጓደኞቻቸው ከእነርሱ ጋር በመሆን ይረዷቸዋል። ወደፊት ጥሩ ነገር ለማድረግ እንዲሁም ደግሞ ጥሩ ነገር ለመኖር። እኔ ጓደኞቼ ብዙ መስዋዕት ከፍለውልኛል ብዬ አስባለሁ። ብዙ ወደ አንድ በኩል ስሳሳትም እያረሙ እንዲሁም ደግሞ መጥፎም ጎን ሲኖረኝ እያስተካከሉኝ እዚህ ደረጃ እንድደርስ አለ ከድሮም ጀምሮ ነው የምንተዋወቀው ከኤሌመንታሪ ድረስ አስሁን አብረን ያለ ነውም። ለዛ ይመስለኛል ጥሩ ነገር ነው አብረን ያለን ብቻ። ወደፊት በጣም ብዙ ነገር ይታየኛል፣ ብሩ የሆነ ነገር ይታየኛል። ይህንንም ያየውበት በእነሱ ጋር በመሆኑ የጓደኛ ተጽዕኖ ትልቅ ቦታ አለው። ይህም በመሆኑ እርስ በርስ የሚኖረን መደጋገፍ፣ መረዳዳት፣ በሀዘኑም ጊዜ ሊሆን ይችላል እንዲሁ፣ በደስታውም ጊዜ እርስ በርስ የምናደርገው ድጋፍ ለነገ ስራችን ትልቅ ቦታ ይኖረዋል። ወጣት ሆኖ ደግሞ ብሩ ተስፋ ያለው ሰው ደግሞ በእርግጠኝነት ሰክሰስ ማድረግ ይችላል። ምክንያቱም ሰው ያሰበውን የመሆን ብቃት አለ። ሁሉም ሰው በተለይ ደግሞ የሚመኘውን ነገር የምር የእውነት ዲፕ ዲዛይር ካለው የማይሆንበት ምንም ምክንያት የለም። የተሻለ ኑሮ ለመምራት የተሻለ የወደፊት እንዲኖራቸው ለወደፊቱ የተሻላቸውን አቅም ሰርተው ኖረው ወደፊት እንዲኖሩ ነው ማስበው። በህይወታችን ውስጥ ብዙ ተስፋ ሊያስቆርጡ የሚችሉ ነገሮች ያጋጥማሉ። ወጣቶች ነን፣ ብዙ ነገሮች ይኖራሉ። ስራም ማጣት ይኖራል፣ ብዙ ነገር አለ። ግን ያን ነገር ችለን ማለት ነው ዋና ነገር ቦታ ለመስጠት ማለት ነው ለብዙ ነገሮች። ወጣትነት ስንል ራሱን ብዙ ተስፋ ማለት እንችላለን። ማለትም ወጣት ሳለን ጊዜ አለን፣ ጉልበት አለን፣ እውቀትም አለን። ይህም በመሆኑ ተስፋ ሳንቆርጥ የሚፈልገውን ነገር ማድረግ ወይም ደግሞ ያሰብኑን ዓላማ ማሳካት እንደምንችል ነው የሚታየኝ። ማንኛውም ወጣት ወጣት ሆኖ አይቀርም፣ ነገ ማደጉ አይቀርም። ስለዚህ ነገ የሚያድግበትን ነገር ዛሬ የቤት ስራውን ጨርሶ ማለፍ አለበት። ይህንን የሚጨርሰው ደግሞ ለራሱ ጥሩ አመለካከትና ለሶሳይቲውም ጥሩ አመለካከት ሲኖረው ብቻ ነው። ገና ብቻን አሸንፎ ለመጨረስ ብቻውን መጀመር ግድ ይላል። አዲስ አመት 365 ባዶ ገጾች እንዳሉት መጽሐፍ ይመሰላል። ባዶ ገጾቹን መምራት ያለብን ራሴዎች እኛ ነን። የመጀመሪያው ገጽ የመጀመሪያውን የአዲስ አመት ቀን ትወክላለች። የመጽሐፉም ስም እድል ነው። ከአዲስ አመት ስጦታዎች ሁሉ ትልቁ ስጦታ የእኛ አለውና ነው። ከትናንት ተማር፣ ዛሬ ኑር፣ ለነገ ተስፋ ሰንቅ። ዲጄ ፋትሱን እናመሰግናለን። የዛሬው የጋቢና ጉዞዎችን በዚሁ ተጠናቋል። ሄኖክ ፌስቡክ ላይ እንግዲህ አት ቪኦኤ አምሃሪክ አስተያየቶቻችሁን ላኩልን። በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶን፣ በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማግዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበረ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት። ነገ እንገናኝ።